የደቡብ ሱዳን መንግስት ጦርና ታጣቂ ኃይሎች ከባለፈው ሚያዚያ ወር ጀምሮ በዩኒቲ ግዛት አሰቃቂ ወንጀሎችን ፈጽመዋል ሲል የሰብአዊ መብት ተሟጋቹ ሂማን ራይትስ ዎች ከሰሰ። ተቋሙ ባለፈው ረቡ ይፋ ባደረገው ዘገባ የፕሬዚዳንት ሳልቫኪር መንግስት በተቀናቃኛቸው ቁጥጥር ስር በነበረችው የዩኒቲ ግዛት ላይ ጥቃት በፈጸመበት ወቅት የጦር ወንጀሎች ተፈጽመዋል ሲል አስታውቋል። በሂማን ራይትስ ዎች የኬንያ ቢሮ ተመራማሪዋ ስካይ ዊለር ከሚያዚያ እስከ ሰኔ ወር በዘለቀው የመንግስት የጥቃት እርምጃ አስከፊ የሰብአዊ መብት ጥሰቶችና ወንጀሎች መፈጸማቸውን ይናገራሉ። በተቃዋሚዎች ይዞታ ስር የሚገኙ አካባቢዎች ላይ መንግስት የወሰደው እርምጃ አስከፊ ነው። የመኖሪያ መንደሮች ተቃጥሏል። የአስገድዶ መድፈር ወንጀል ተፈጽሟል። ንጹሐን ዜጎች ተገድለዋል። እነዚህ የጦር ወንጀሎች እና በንጹሐን ዜጎች ላይ በተከታታይ የተፈጸሙ ጥቃቶች በርካታ ሰዎች በግዳጅ የመኖሪያ ቀያቸውን ጥለው እንዲሰደዱ አድርጓል። በተባበሩት መንግስታት ድርጅት ግምት መሰረት ከአንድ መቶ ሺ በላይ ሰዎች ቀያቸውን ጥለው ተሰደዋል። የሰብአዊ መብት ተሟጋቹ የደቡብ ሱዳን መንግስት ጦር ከጥቃቱ ለመሸሽ የሞከሩ ዜጎችን በታንክ እስከ መጨፍለቅና መሞታቸውን በድጋሚ ማረጋገጥ በአደባባይ እንስቶችን በቡድን መድፈርና ሰዎችን በቁማቸው የማቃጠል ወንጀሎች ፈጽሟል ሲል በዘገባው አትቷል። ይህ ዘገባ ለ19 ወራት በዘለቀው የደቡብ ሱዳን የእርስ በርስ ጦርነት የተፈጸሙ ወንጀሎችን የሚዘግብ ነው ያሉት የተቋሙ አጥኚ ስካይ ዊለር፣ የደቡብ ሱዳን መንግስት እና ደጋፊዎቹ በተፈጸሙ የጦር ወንጀሎች ውስጥ ቀጥተኛ ተሳትፎ ማድረጋቸውን ይናገራሉ። የደቡብ ሱዳን ጦር አራተኛ ክፍለ ጦር ከቡሩንጉሳ ታጣቂ ሚሊሻዎች ጋር በመሆን ነው ጥቃቱ የተፈጸመው። ጥቃታቸው ያተኮረው በማዕከላዊ ዩኒቲ ግዛት ሲሆን እጅግ በርካታ ቃጠሎና አስገድዶ መድፈር በበርካታ አካባቢዎች የተስፋፋ የቀንድ ሀብት ዘረፋ መኖሩን ተመልክተናል። በግዛቲቱ ደቡባዊ ክፍል ደግሞ በተለያዩ የመንግስት ጦር ክፍል በሚገኙ ወታደሮች አሰቃቂ ወንጀሎች ተፈጽሟል። ወንጀሎቹ ግን በማዕከላዊ የዩኒቲ ግዛት እንደተፈጸሙት አይሆንም። ጥቃቱ በተፈጸመባቸው የማዕከላዊ ዩኒቲ ግዛት አካባቢዎች ነዋሪዎችና ወጣቶች ራሳቸውን ለመከላከል ቢሞክሩም ከፍተኛ ጉዳት እንደደረሰባቸው ስካይ ዊለር ተናግረዋል። ተቃዋሚዎች በአንድ አካባቢዎች ከመንግስት ኃይሎች ጋር ውጊያ ገጥመውም ነበር ተብሏል። ለ19 ወራት በዘለቀው የደቡብ ሱዳን ግጭት የመንግስትም ይሁን የተቀናቃኝ ኃይሎች ከፍተኛ የሰብአዊ መብት ጥሰቶችና ወንጀሎችን ፈጽመዋል ያሉት ስካይ ዊለር ለደረሰው ጥፋት ፕሬዝዳንት ሳልቫኪር የሚሆኑ የአማጽያኑ መሪ ኃላፊነት አለባቸው ብለዋል። አጥኚዋ የደቡብ ሱዳን ግጭት የጎሳ ልዩነትን ያካተተ በመሆኑ ከወታደሮችና ታጣቂዎች ተሻግሮ ወደ ከፋ የእርስ በርስ ጦርነት ሊያመራ እንደሚችልም ስጋታቸውን ተናግረዋል። በደቡብ ሱዳን የሚፈጸሙትን ወንጀሎች ለማስቆም በተባበሩት መንግስታት ድርጅት፣ አሜሪካና የአውሮጳ ህብረት ከጣሏቸው ማዕቀቦች በተጨማሪ በግጭቱ ውስጥ ቀጥተኛ ተሳትፎ ያላቸው ወገኖች የሚመረመሩበትና የሚዳኙበት ስርዓት እንደሚያስፈልግ ስካይ ዊለር አሳስበዋል። አሁን በስልጣን ላይ የሚገኘው ፓርቲ አካል የሆነው የሱዳን ህዝቦች አርነት ጦር ኤስፒኤልኤ በአንድ ወቅት በነዳጅ ምርቷ በምትታወቀው የዩኒቲ ግዛት ላይ ጥቃት የከፈተው ከባለፈው ሚያዝያ ወር ጀምሮ ነበር። የሬክ ማቻር ደጋፊዎችና ታጣቂዎችም በግዛቲቱ የአስገድዶ መድፈር፣ ግድያና ህጻናትን ለውትድርና የመመልመል ወንጀል ይፈጽማሉ የሚል ክስ ይቀርብባቸዋል። የግዛቲቱ ዋና ከተማ ቤንቱ በየጊዜው በሚካሄደው ጦርነት የወደመች ሲሆን ከ100 ሺህ በላይ ነዋሪዎቿ ውሎና አዳራቸውን በተባበሩት መንግስታት ድርጅት መጠለያ ጣቢያዎች አድርገዋል። የደቡብ ሱዳን ግጭት ከተቀሰቀሰ ጀምሮ ከ225 ሺህ በላይ ሰዎች ከመኖሪያ ቀያቸው ሲፈናቀሉ 730 ሺዎቹ ደግሞ አገራቸውን ጥለው ተሰደዋል። ከአንድ ሳምንት በኋላ በአፍሪቃ ህብረት ስብሰባ ላይ የሚገኙት የአሜሪካው ፕሬዝዳንት ባራክ ኦባማ ከመሪዎች ጋር ከሚመክሩባቸው ጉዳዮች አንዱ የደቡብ ሱዳን ጉዳይ ይሆናል ተብሎ ይጠበቃል።